ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩ ተስፋን የተሞሉ ፕሮግራሞቹን ይዞ አሁን ይጀምራል። ሰላም፣ ጤና ይስጥልን ወይ፣ በያላችሁበት የጌታ ጸጋና ሰላም ይብዛላችሁ እያለን ለባይ ሰላምታችን አቅርባለን። ይህ በየሳምንቱ ወደ እናንተ የዘንላችሁ የምንቀርበው የሰንበት ትምህርት የመጽሐፍ ቅዱስ ጥናትና ውይይት ክፍለ ጊዜያችን ነው። እስከ ፕሮግራማችን ፍጻሜ ድረስ አብሯችሁን ትቆዩ ዘንድ በጌታ ፍቅር ሁላችሁንም እናድማችኋለን። በማስቀደም በዚህ ስፍራ በዚህ ጥናት ላይ ለመሳተፍ በዚህ የሚገኙ ወገኖችን አስተዋውቃችኋለሁ። ከኔ በስተግራ በኩል ወንድሜ ሊቆዩ መኖር እንዲሁም እህቴ የምስራች ሴፍ ይገኛሉ። ከኔ በስተቀኝ በኩል ደግሞ ወንድሜ ዘላለም አንበርብር ይገኛል። ሁላችሁንም እንኳን ደህና መጣችሁ ለማለት ተወድ ያለውኝ የጥናትና የውይይቱን ክፍለ ጊዜ ደግሞ በመምራት አብሬያችሁ የምቆየው ቴዎድሮስ ወርቁ እባላለሁ። የዛሬው ጥናታችን አምስተኛው ክፍል ሲሆን ርዕሱም ተአምራቶች በሀይቅ ዙሪያ ይላል። የመሪ ጥቅሳችንን አነብና ጸሎት አድርገን ቀጥታ ወደ ውይይታችን የምናልፍ ይሆናል። የመሪ ጥቅሳችን የሚገኘው በመዝሙር 119 ቁጥር 11 ላይ ነው። እንደዚህ ይላል፣ አንተን እንዳልበድል ቃልህን በልቤ ሰወርኩ። ከወንድማችን ዘላለም ጋር ጸሎት እናደርጋለን። እንጸልይ። እግዚአብሔር አባታችን በጌታ በናዝሬቱ በኢየሱስም እናመሰግናለን። ሳምንት እንደተለያየን በዛው ስላልቀረን ዳግም ደግሞ በፊት የመሆንን እድል ስለሰጠህን በጌታ በኢየሱስ ክርስቶስ ስም ክብር ላንተ ይሁን። እግዚአብሔር አባት በዚህ ሰዓት ቃልህን ከፍተናል። እግዚአብሔር ሆይ ልባችንን እንድትከፍት የእኛንም የአድማች ተመልካቾቻችንንም አይምሮ እንድትፈውስ ማስተዋልና ጥበብን እንድትሰጠን ከሕግ ድንቅን ማየት እንድንችል ከቃለህ ፈውስን እንድንመገብ እግዚአብሔር አባት ከዛ መዶሻ ከሆነው ቃለህ ሰይፍ ከሆነው ቃለህ ኃያል ከሆነው ቃለ የሌለን ነገር ወደ መኖር የሚያመጣ ቃልህ የተነሳ በጌታ በኢየሱስ ክርስቶስም እኛም አድማጭ ተመልካቾቻችንን በዚህ ሰዓት አንዳች የሰማይ በረከት መስተካከል ፈውስ እንዲሆንልን እንጸልያለን። በስምህ ጥናታችንን እንጀምራለን። መንፈስ ቅዱስ አብረህን እንድትሆን፣ እግዚአብሔር አባት የእያንዳንዳችን አንደበት በእሳትህ ጉጠት እንዲነካ የዘላለም አባት እግዚአብሔር ሆይ የምንናገረው ነገር ሁሉ ለትርፍ እንዲሆን እንጸለያለን። ስለ ሁሉ ክብር ላንተ ይሆን በጌታ በናዝሬቱ በኢየሱስ ስም። እንግዲህ እንደምታስታውሱት ላለፉት አራት ሳምንታት ዋና ትኩረታችንን በማርቆስ መጽሐፍ ላይ በማድረግ ከማርቆስ ምራፍ አንድ እስከ ምራፍ አራት አጋማሽ ያሉትን ሀሳቦች ስናይ፣ ስናጠና፣ ስንወይ መቆየታችን ይታወሳል። ዛሬ ደግሞ ትኩረታችንን ከማርቆስ ምዕራፍ አራት ጀምሮ እናደርግና ማርቆስ መጽሐፍ ደግሞ ምዕራፍ አምስትን ሙሉን እዛ ላይ ያሉትን ሀሳቦች የምናይ ይሆናል። እንግዲህ ትኩረታችንን በማርቆስ መጽሐፍ ምዕራፍ አራት ከቁጥር 35 እስከ 41 ላይ እናደርግና በዚህ ስፍራ ላይ የተከሰተ ሁነት ነበረ። ያንን ሁነት እንዳስሳለን። እንግዲህ የዛሬው ጥናታችን አብዛኛውን ክፍል በምናይበት ጊዜ ክርስቶስ በገሊላ ባህር አካባቢ በነበረው አገልግሎት በዛ ስፍራ የተከናወኑ ድንቅና ታምራቶች ና ክርስቶስ ያደረጋቸውን ነገሮች የምንዳስብበት ይሆናል። ና እንግዲህ እንደ መግቢያ በማርቆስ ምራፍ አራት ከቁጥር 35 እስከ 41 ላይ የምናገኘው አንድ ክፍል አለ። እንግዲህ በዚህ ክፍል ላይ ክርስቶስ ምንን ጸጥ ያደረገበት ክፍል ነው አውሎ ነፋስን ጸጥ ያደረገበት ክፍል እንደነበረ እናያለን። እና በወቅቱ ምንድን ነው የተከሰተው የሚለውን እንደ ታሪክ ወይም ደግሞ መጽሐፍ ቅዱስ ምን ይነግረና የሚለውን እንደ መግቢያ እናያለን። ከዛ ጋር አያይዘን ግን እንግዲህ በዚህ በማዕበል በወጀብ ውስጥ በሚያልፉበት ጊዜ ደቀ መዛሙርቱ ምን አድርገው ነበረ? ፈርተው ነበር አለም እና እንደ ሰውኛ ስናስበው እኛስ በዛ ስፍራ ብነው እንደ አያስፈራም ወይ? እና ደቀ መዛሙርቱ እንደ ሰውኛ ስናስበው መፍራታቸው ስህተት ነው የሚለውን እንደ መግቢያ ጥያቄ እናደርጋለን። ከዛ ጋር አያይዘን ደግሞ በህይወታችን ብዙ ችግሮች፣ ፈተናዎች፣ ውጣ ውረዶች ይገጥሙናል ና በሚገጥሙን ችግሮች፣ ውጣ ውረዶች ና ፈተናዎች ሳንናወጥ ጸንተን መቆም የምንችለው እንዴት ነው የሚለውን ሀሳብ አያይዘን እንመልሳለን። በመጨረሻ ደግሞ ከዚሁ አውድ ሳንወጣ የምናመልኩ አምላክ እግዚአብሔር ማዕበል የሚታዘዙለት ነፋሱን ጸጥ የሚያደርግ ምክንያቱም ክርስቶስ በዛ ስፍራ ላይ ያንን ነበር ያደረገውና አምላክ የመሆኑ እውነታ ምን ድፍረት ይሰጠናል የሚሉትን ተያዥ ሀሳቦች እናነሳለን። ለእቴ የምስራች ጊዜው እንሰጣለን። እግዚአብሔርን እጅግ አድርጌ አመሰግነዋለሁ። የእግዚአብሔር አምላካችን ስም የተባረከ ይሁን። እንግዲህ አሁን እንዳነሳኸው ታሪኩ ምን ይመስላል የሚለውን ደግሞ ከመጽሐፍ ቅዱሳችን ብንመለከተው በጣም ጥሩ ነው። ቀጥታ ብናነበው አድማጭ ተመልካቾቻችንም ይሄንን ከመጽሐፍ ቅዱስ ክፍላችን በማርቆስ ወንጌል ምዕራፍ አራት ከቁጥር ሰላሳ አምስት እስከ 41 ያለውን ክፍል አብረን እናነባለን። እንደዚህ ይላል፣ በዚያም ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። ህዝቡንም ትተው በታንኳ እንዲያው ወሰዱት። ሌሎች ታንኳዎችም ከእርሱ ጋር ነበሩ። ብርቱ አውለው ነፋስም ተነሳና ውሃ በታንኳዊቱ እስኪ እስኪሞላ ድረስ ማዕበሉ በታንኳዊቱ ይገባ ነበር። እርሱም በስተኋላዋ ትራስ ተንተርሶ ተኝቶ ነበር። አንቀተውም፣ መምህር ሆይ ስንጠፋ አይገድህምን አሉት። ነቅቶም ነፋሱን ገሰጸው፣ ባህሩንም ዝም በል ጸጥ በላለው። ነፋሱም ተወ፣ ታላቅ ጸጥታም ሆነ። እንዲህ የምትፈሩ ስለምን ነው? እንዴትስ እምነት የላችሁም አላቸው። እጅግም ፈሩና እንግዲህ፣ ነፋስም ባህርም የሚታዘዙለት ይህ ማን ነው? ተባባሉ ይላል። እንግዲህ የመጀመሪያው የምንመለከተው ዋናው ነገር እንሻገር ያላቸው ማን ነው? ጌታ ኢየሱስ ክርስቶስ ነው። ወደ ማዶ ምን እንሁም፣ እንሻገር። ከዛ በኋላ ለመሻገር ጉዞ ሲጀምሩ ወደ መሀል ሲደርሱ ነው አውሎ ነፋስ ወይም ደግሞ ማዕበል ተነስቶ ታንኳን ማናወጥ የጀመረው። እንደ ሰውኛ ሲታሰብ መፍራት የለባቸውም ወይ? ያው እንደ ሰውኛ ሲታሰብ ይፈራሉ። ምንም ጥያቄ የለውም። ነገር ግን እንሻገር ያላቸው ሰው አይደለም ሰው አይደለም። እኔ ሴንስ ይሄ የሚፈራ አይነት ሰው አይደለም ሰው ነው ስጋ የለበሰ ነው። ጌታ ኢየሱስ ክርስቶስ መለኮትና ስጋ የተዋሃደ ነው። ነገር ግን እንሻገር ሲላቸው በእምነት ነው መሻገር የነበረባቸው በኋላ ላይ መጨረሻም ላይ ይህ ማን ነው ንፋስና ባህሩ ንፋሱ ሁሉ የሚታዘዝለት ማን ነው ተባባሉ ይላል። ስለዚህ እንሻገር ያላቸው ማን እንደሆነ አላስተዋሉትም ነበር። ከዚህም የተነሳ ነበር የፈሩት። ለመፍራታቸው ዋናው ምክንያት እንሻገር ያላቸው ማን እንደሆነ አለማስተዋላቸው ነው። ስለዚህ ዛሬም ቢሆን የተለያዩ የሚያስፈሩ ነገሮች ሲገጥሙ የምንፈራው አብሮን ያለው ማን እንደሆነ ስንዘነጋ ነው። አብሮን ያለው ማን እንደሆነ ካልዘነጋን አንፈራም። ነገር ግን አብሮን ያለው እስከዛሬ ድረስ ከዚህ በፊት የረዳን ያገዘን፣ በተለያዩ ማዕበሎች ውስጥ ያሳልፈን የተለያዩ ችግሮች ሲገጥሙን ሲደርሱብን የረዳን የደገፈን፣ ያወጣን፣ ያሻገረን ማን እንደሆነ ስንረሳ እንፈራለን። ስለዚህም ነው ከዚህ በፊት እግዚአብሔር ያደረገልንን ነገር እስካልረሳን ድረስ ወደፊት ምን እንሆናለን ብለን አንሰጋም። ከዚህ በፊት የረዳን እግዚአብሔር መሆኑን ስንረሳ ግን ልክ እንደነዚህ ሐዋርያት፣ እንደ ደቀ መዛሙርቱ መፍራት እንጀምራለን። ጌታ ኢየሱስ ክርስቶስ እኮ ከዚህ ይሄ ከመሆኑ በፊት የተለያዩ ነገሮች ህመምተኞችን ሲፈውስ፣ ሽባዎችን ሲተረትር ይሄን ሁሉ አይተዋል እኮ። ግን አሁንም ነፋስና ባህር ሲታዘዝለት ይሄ ማን ነው ተባባሉ እርስ በርሳቸው። ነፋሱም ባህሩም የሚታዘዝለት ማን ነው ብለው እርስ በርስ ይጠያየቁና ያለ እና ጌታ ኢየሱስ በህይወታችን የሆነ ነገር ሲያደርግ ይሄ ጌታ ማን ነው? ሁሉ ጊዜ እንደዚህ የምንል ከሆነ በጣም ያሳዝናል። ለዛም ነው ጌታ የሱስ ለምንድነው የማታምኑት እኮ ነው ያላቸው አይደል። የሚገርመው ደግሞ በዛ ታንኳ ውስጥ እሱ ምን ሆኖ ነበር ይላል። ተኝቶ ነበር። ታዲያ የባህር የሰማይ የምድር ሁሉ ፈጣሪ በታንኳ ውስጥ ተኝቶ ታንኳው እንዴት ነው የሚሰጥመው? እንዴት ነው ሊያሰጥመው የሚችለው ማዕበል የማዕበሉ ጌታ ነው አይደል? ታንኳ ውስጥ የተኛው። ስለዚህ በምንም አይነት ሁኔታ ታንኳ አትሰጥምም፣ ሊያሰጥመው አይችልም። እንዴት ነው ፈጣሪውን ሊያሰጥመው የሚችለው? ግን ጌታ ኢየሱስ ማን እንደሆነ ስላልገባቸው ነበር የተጨነቁት። ከዚያ እንዲያውም ቀሰቀሱት፣ አይገድህም ስለ እኛ እንዴ? ገዶት እኮ ነው ከሰማይ የመጣው አይደል? ጌታ እኮ ከሰማይ የመጣው የሰው ልጆች መጥፋት ግድ ስላለው ነው። ይሄስ እንዲያው ሰው በማዕበል ቢወሰድ በወጀብ ቢወሰድ እኮ ያውን ቅልፍ ነው። የመጀመሪያ በክርስቶስ አምነው የሚሞቱ የመጀመሪያው ቅልፍ ነው። ነገር ግን ከዘላለም ሞት ለማዳን ከዘላለም ጥፋት ማዕበል ከዛ ለማዳን እኮ ክርስቶስ ሰማይን ትቶ ወደ ምድር መጥቷል። አይገድህም? ምክንያቱም እሱ ምን ሆኖ ስላዩት ተኝቶ ስላዩት እና ከዛ በኋላ ግን ተነሳና ነፋሱን ምን አደረገም ገሰጸው፣ ማዕበሉ ገሰጸው፣ ጸጥ በል አለው። ጸጥ በል ሲለው ጸጥ አለ። አሁንም በህይወታችን የሚገጥሙ የተለዩ ችግሮች ይኖራሉ በዚህ ምድር። ጌታ ኢየሱስ ምን አለ? በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ፣ እኔ ግን ዓለምን አሸንፌአለሁ ያለው። ስለዚህ ይሄ አይዟችሁ ያለው ጌታ አሁንም፣ ትናንት ከኔ ጋር የነበረው ዛሬም ከኔ ጋር አለ፣ እኔ እስካልተውኩት ድረስ በጣም ወደው ዳዊት ለሰለሞን የነገረው ወይም ደግሞ የመከረው ምክር መጨረሻ ላይ የመከረው ምክር በህይወቴ በጣም ወደው ክፍል ነው። ልጅ ሆይ ሰው ሁን አለው። እኔ ምድሩን መንገድ ሁሉ ሄዳለሁ። እግዚአብሔርን ብትፈልገው ታገኘዋለህ፣ ብትተወ ግን እርሱ ለዘላለም ይተውሃል። እግዚአብሔርን እኛ ካልተው ነው በስተቀር እግዚአብሔር አይተው። ለመርዳት፣ ለማገዝ፣ ለመደገፍ እሱ ሁሉ የታማኝ ነው። በቃ ስራው ነው። እግዚአብሔር ስራው ነው ምን ማድረግ የሰው ልጆችን መርዳት፣ ማገዝ፣ መደገፍ፣ ከመከራ ማውጣት፣ ከችግር ማውጣት። ችግር የመጣው በኃጢአት ምክንያት ቢሆንም ከችግር ማውጣት ይሄ እግዚአብሔር ስራው ነው። በቃ ስለዚህ እግዚአብሔርን ስራህን ተው ማለት ነው። ለእኔ እንደዛ ነው። ስራህን ተው ብትባሉ ማናችሁ ናችሁ ናችሁ ምትተውት? ታቆማላችሁ ስራችሁ ማን ነው ስራውን የሚያቆሙ? እግዚአብሔር ስራውን አያቆምም። ሁሌ ይሰራል። ልጆቹን ለመርዳት ለማገዝ ታማኝ የሆነ አምላክ ነው። እና ስለዚህ የምናመልከው አምላክ ነፋስን፣ ባህርን ሁሉ የሚያዝ በመሆኑ እኔ እንጃ ምን ያህል አርፈንበት እንደምንኖር ባላውቅም እርፍ ብለንበት እንድንኖረው የሚያደርግ አምላክ ነው። ርፍ እንድንል በቃ እና ደቀ መዛሙርቱ ግን ማን እንደሆነ ስላልገባቸው ማረፍ አልቻሉ። ረፍት አላገኙም አይደል? አርፈው አልነበረም እሱ ተኝቶ ያለ እነሱ እረፍት አልነበራቸው። ስለዚህ ዛሬም በሚሆነው በሚናወጠው ነገር የሚያሳርፈው ነው። እግዚአብሔርን ሁል ጊዜ ከእኛ ጋር እንደሆነ እንድናስበው ነው። ይሄ ዛሬ ለኛ ለትምህርታችን የተጻፈልን። እነሱ እንደዚህ ሆነው አልፈዋል። እናንተ ግን እንደዚህ አትሆኑ። አብሯችሁ ያለው ጌታ አምላካችሁ፣ እርሱ ባሕርን ነፋስን ሁሉ የሚያዝ አምላክ ነው። ስለዚህ እንደ ደቀ መዛሙርቱ እንዳላመኑት ደቀ መዛሙርት አትሁኝ እያለኝ ነው እየመከረኝ ያለው እኛንም ሌሎችንም እንዳትሆኑ። እነሱ እንደዚህ ሆነው አልፈዋል። ጌታ ማን እንደሆነ ከገባችሁ ግን እረፉበት ነው እያለን ያለውእና እንግዲህ እንድናርፍበት ነው ጌታ ይህንን እያስተማረ ነው ያለው ስለ ቃሉ። ጌታ ና አመሰግናለሁ። አሜን። እግዚአብሔር ይመስገን። እንግዲህ ይህ ብዙ የሚያስተምረን ነጥብ አለው ብዬ አስባለሁ። ደቀ መዛሙርቱ ክርስቶስ እንደ ክርስቶስነት ስላልተለማመዱት ስላላወቁት፣ ያ ማዕበል፣ ያ ወጀብ፣ ያ ችግር ሲመጣ ሲናወጡና ሲፈሩ እናያለን። ና እንግዲህ እህቴም ምስር እንዳነሳችሁ በዚህ ዘመን ብዙ ችግር ፈተና ሊኖር ይችላል። ነገር ግን የምናመልከው አምላክ ከእኛ ጋር የመሆኑን እውነታ ከተረዳና ከተገነዘብን እነዛ ችግሮች እነዛ ማዕበሎች እነዛ ፈተናዎች አያናውጡንም። ከስፍራችንም እንድንታጣ አያደርጉንም ና ጸንተ እንድንቆም ያስችለናል። ስለዚህ ክርስቶስን ማወቅ ማወቅ ብቻ ሳይሆን ደግሞ በሕይወታችን ውስጥ ትልቁን ስፍራ እንዲይዝና እሱ መሪያችን እንዲሆን ልንፈቅድ ያስፈልጋል። ያንን ካደረግን ማንኛውም ችግር ከስፍራችን እንድንነቃነቅ አያደርግም፣ እምነታችንም ይጠነክራል። ባይዘዌ ማርቆስ የክርስቶስን እየገለጠ እየመጣ ያለው ቀስ እያደረገ እየገለጠ ነው። አጋንንት ሲፈውሱ አይተዋል ደቀ መዛሙርቶቹ። የዛ ሰዓት አጋንንት ቢመጣ ምናልባት ይሄን ያህል ላይፈሩ ይችላሉ። ቢፈሩም፣ ሽባ ፈውሷል። በቃ ሲመጣ ይፈውሳል ይላሉ። አሁን ለነሱ ጌታ የአጋንንት የበሽታ አለቃ ነው በቃ ጌታ ነው የአጋንንትን የተፈጥሮ ጌታ ግን መሆኑን ግን ግን አላወቁም ነበር አዲስ አዲስ ነው ልክ ተፈጥሮ ይሄን አይችልም ነው እና እኛም ጌታ ኢየሱስ ክርስቶስን አይ ቲንክ እስከዚህ ነን ይሄንን አይ ኖ አይ ኖ ይሄንን ችግር ይፈታል ይሄንን አይዚ ለ ይሄንን እንኳን ነው የሆነ እንደዛ እንደዛ እንላለን እና ምስርም ልክ እንዳለችው በእርግጥ እሱን ማወቅ በእርሱ ላይ እንድንታምንና እንድናርፍ ያደርገናል ነው አሁን ደቀ መዛሙርቶቹ አወቁ። ይሄ ማን ነው አሉ። ነገር ግን አሁንም ማርቆስ አይመልስም። ቀጥታ ደግሞ ጸሐፊ አንባቢዎቹ እየመለሱ እንዲሄዱ ያደርጋል። ይህን ሀሳብ ወደሚቀጥለ ሀሳብ እንሂድ። እንግዲህ ትኩረታችን ወደ ማርቆስ መጽሐፍ ምዕራፍ አምስት ላይ እናድርግና በዚህ ክፍል ላይ ከቁጥር አንድ እስከ ሀያ ያለውን በምናይበት ጊዜ ክርስቶስ በአጋንንት በአንድ ብቻ ሲሆን በብዙ አጋንንት የተያዘን ሰው ነጻ ያወጣበት ከስርዓት የፈታበትን ክፍል ነው የምናገኘው። እና ታሪኩን ያው ጠለቅ ብለን እናየዋለን ምንድን ነበር የሆነው? ነገር ግን በአጭሩ ስናስቀምጠው ይህ ባጋንን ተይዞ የነበረ ሰው ለረዥም ዓመት መኖሪያ ሁኔታ አድርጎ ነበር በመቃብር ስፍራ አድርጎ የነበረ ሰው ነበርና ይህንን ሰው ነጻ ያወጣበትን ክፍል ነው የምናገኘውና ከቁጥር አንድ እስከ ሀያ ያለውን ክፍል በምናይበት ጊዜ ከዚህ ጋር አያይዘን አንዳንድ መመለስ ያለባቸውን ጥያቄዎች እናንስ። የመጀመሪያው ይህንን ሰው ታሪክ በምናይበት ጊዜ የእርኩሳን መናፍስትን አስከፊነት እንዴት እንረዳዋለን? በጣም በብዙ ሲያሰቃዩት ነበር አለም። ስለዚህ የእርኩሳን መናፍስት አስከፊነትን ከዚህ ክፍል እንዴት መረዳት እንችላለን? ከዛው ጋር አያይዘን ደግሞ በዚህ ክፍል ስለ ታላቁ ተጋድሎ የሚነግረን ነገር አለ ወይ በክፉ ሰራዊት ወይም ደግሞ በመልካምና በክፉ መካከል ስለሚደረገው ጦርነት የሚነግርን ወይም ደግሞ የሚያስተላልፈው መልእክት አለው የሚለውን እንደቀጣይ ጥያቄ እናደረጋለን። ከዛ ደግሞ መሀል ላይ ውረድ ብለን ቁጥር 14 እስከ 17 ያለውን ስናይ ህዝቡ የሰጡት ምላሽ ነበር አለ ክርስቶስን ያሉት ቃል አለ እና ያ ቃል ምን ነበረ? ክርስቶስ ከእነሱ ጋር መሆኑ ለበረከት መሆኑን ተረድተው ነበሩ እነዚህ ሰዎች። ከምላሻቸው ተነስተን ይህንን እንመልሳለን። በመጨረሻ ደግሞ ይህ ሰው ከእስራት ከተፈታ በኋላ ክርስቶስ ኃላፊነት ሰጥቶት ነበር። ያ ኃላፊነት ምን ያስተምረናል የሚሉትን ተያያዥ ነጥቦች እናነሳለን። ሊቆዩ ለአንተ ጊዜውን ሰጠው። የእግዚአብሔር ስም የተመሰገነ ይሁን። በየጊዜው የእግዚአብሔር እውነት እያደር እያደር ሚስጥሩ ለልጆቹ ስለሚገልጥ እግዚአብሔርን እጅግ አድርገን እናመሰግነዋለን። በተጨማሪ ደግሞ ይሄ ክፍል ደግመን ስናነበው የራሱ የቻለ የሆነ መልእክት ይዞልን ይመጣል። ይሄ ያለፈ ታሪክ ነው እንግዲህ እሱ በነበረበት ጊዜ አሁን በዚህ ዘመን ላለን የሚሰጠን ትምህርት ነው እንግዲህ አድማጮቻችንም ይህንን ምዕራፍ አምስት በምናይበት ጊዜ ልክ አሁን ስናየው የነበረው ይሄ ባህሩ ሞገዱ ጸጥ ካረገ በኋላ እነሱ መደነቅ ከሞላባቸው በኋላ ወደው ወደ ጌርጌሶን ነበር በጀርባ የተሻገሩት አይደል ወደ ባህር ማዶም ወደ ጌርጌሶን ሀገር መጡ ነው የሚለው ልክ ከታንኳ ሲወርዱ ይሄ ባጋንንት የተያዘው ሰው ወደ እነሱ ሮጦ መጣ ነው የሚለው ሮጦ መጣ ታሪኩን ለማሳጠር እስከ ምዕራፍ 20 ስለሆነ ቁጥር 20 ስለሆነ ታሪኩን ብቻ እንናገር እና መጣ። ከዛ ልታሰቃየን መጣ አሉት። ስለዚህ ወደ ሌላ እንዳይሰዳቸው በአካባቢው ደግሞ ሪያ ስለነበር ወደ ሪያዎቹ እንዲገቡ ፈቃድ ጠየቁ። በጣም ይገርማል። ይሄ ራሱ የቻለ መልእክት አለው። ወደ ሪያዎቹ ገቡ። ወደ ሁለት ሺህ የሚያክሉ ሪያዎች ወደ ባህር እንደገቡ እንመለከታለን። ግን በጣም የሚገርመው ሪያዎች የሚላቸው አሳማዎቹ እና በጣም የሚገርመው እረኞቹ በሙሉ በሆነው ነገር ተደናግጠው የከተማውን ሰው ሁሉ ጠርተው መጥተዋል። በወቅቱ ደግሞ ባለ ሀብቶች ነበሩ፣ በዚህ በአሳማ የሚተዳደሩ እነዚህ ንብረታቸውን አጥተዋል። ሰዎቹ ተደንቀው ሲመለሱ ግን ሰውን የማያሳልፍ ይሄ ባጋንንት የተያዘው ሰው ልብሱ ለብሶ ልቡ ተመልሶ ይላል ቁጥር 15 ላይ ተቀምጦ አዩት ነው የሚለው ተደነቁ ነው የሚለው ተደነቁ። አሁን ወደ ጥያቄውን እንምጣ። ጥያቄው ምንድነው? የነዚህ እርኩስ መንፈስ ተጽዕኖ በሰው ልጆች ላይ የሚያመጣው ተጽዕኖ መናፈስት አስከፊነታቸው ሰይጣን በጣም ክፉ እንደሆነ በዚህ ነው የምንረዳው። አሁን እንግዲህ ይሄ ሰው እንደዚህ አሰቃይቶት ነበር፣ ኢየሱስ ደረሰለት፣ ነፃ ወጣው። ዛሬስ የሚለው ነው። ዛሬም ተመሳሳይ ነው። አሁን ዛሬ በወቅቱ በእኛ ዘመን ያለውን ነው ብናይ ትልቅ ትምህርት የሚሰጠን አንደኛ፣ ይሄ ሰው የምናደርገው ሰይጣን አሳበደው፣ ሰይጣን ያሳብዳል በሰይጣን የሚያግዱ ሰዎች ሰይጣን ያሳብዳል አሳብደው ከቤተሰብ አወጣው በጣም ይገርማል ከቤተሰብ ይለያል ሰይጣን ከቤተሰብ ይለያል ትዳርን ያፈርሳል የስራ ባልደረቦች እንዳይስማሙ ያደርጋል ይሄ የእሱ ተግባር ነው ያ ብቻ አይደለም ሰው ሊኖርበት በማይደፍርበት ስፍራ እንዲኖር አደረገው የት መቃብር ስፍራ አስከፊነቱ እዚህ ነው ሰው በማይኖርበት ስፍራ ከዛ በኋላ ደግሞ ራቆት ያስጌዱ ራቆቱ ነበር ይላል እንደውም አልፎ ተርፎ ድንጋይ የድንጋዩን ሰውነቱ እስከሚቆርጥ ድረስ እንደዛ ያደርገው ነበር ነው የሚለው። አሁን ኢየሱስ ከዚህ አይነት ስርዓት ውስጥ፣ በዚህ አይነት ስርዓት ውስጥ የነበረው ሰው ነው እንደዛ ወጣው። ሰይጣን እንደዚህ አስከፊ ነው። ዛሬም በዚህ ተመሳሳይ ነው። ዛሬም ቢሆን ሰይጣን እንግዲህ ይሄ ሰው በዚህ አይነት ለየው። ክርስቲያን ነበር አልነበረም የሚለየው ነገር የለም። ግን በክርስቲያኖች ላይ የሚያደርገው ተጽዕኖ ነው አሁን የምናየው፣ ልክ በተመሳሳይ ማለት ነው። አንደኛ ይሄ እብድ ጨርቁ ጥሎ እንደዚህ ሲወጣ ነው የምናየዋል። እንደዛ ነው። ግን ያም ባይሆን ሰይጣን ከዛ በማይተናነስ መልክ ስራ የሚሰራዋል። አንደኛ ሰዎችን ከሰዎች ጋር በማገጨት ሰዎችን የሚያሳብዱ በሀሳብ ሆን ብለው በወሬ በሀሜት እንደዚህ የሚያደርጉ ያ ሌጊዮን እንደያዘው ሰው በዛ የተያዙ የመሆናቸው ምልክት ነው። እንደዛ የምናደርግ ከሆነ በእርግጥ አጋንንት ወይም ይሄ ሰይጣን ርኩስ መንፈስ በሰዎች ሕይወት ውስጥ ይሰራል። ክርስቲያንም ሊሆን ይችላል ቤተክርስቲያንም እየተባለ እኔ ከእሷ ጋር እንዳትስማሙ የማድረግ ከሆነ ያ መንፈስ በእኔ ይሰራል ማለት ነው። ስለዚህ በእኛ ምክንያት እግዚአብሔርን እናመልካለን አማኞች ተብለን በተጠራን ሰዎች ምክንያት ሰዎችን የምንለያይ ሰዎችን የምናጣላ ከሆነ ያ ሌጋውን እንደያዘው ሰው ተይዘናል ማለት ነው። እስራት አለብን፣ ታስረናል ማለት ነው። ከዚህ ጥንቃቄ ማድረግ ያው የዚህም ሰው ደርሶለት ነፃ ያወጣው የሱስ ስለሆነ ዛሬ ያ ነፃ ውጪ ዛሬም ከኛ ጋር ነው፣ ምክንያቱም የማይለይ ስለሆነ ማለት ነው። በተጨማሪ ደግሞ በጣም የሚገርም እኮ ነው ከቤተሰብም የሚለያዩ ሰዎች አንዳንድ ጊዜ ወጣቶች ከቤት አምጸው የሚወጡበት ጊዜ አለ። ከቤተሰብ አኖሩ የሚሉበት ወደው እና ሃይማኖት ከበስተጀርባ የሚሰራ ማነው? ሰይጣን ነው። ልጆቻችን ከኛ ጋር በፍቅር በሰላም ሲኖሩ ዛሬ አምጸው ከቤት ተለይተው ለብቻችን ብለው የሚወጥተው ወይ ቤተሰብ በሚሰቃይበት መልክ ልጄ ብሎ በሚናፍቅበት መልክ እንደዚህ የሚለያይ ይሄ ሰው እኮ ልጆች ይኖሩታል፣ ቤተሰብ ይኖረዋል፣ ወንድም አለው፣ አክስት አለው፣ ምን አለው። ግን ስላሳበደው ምን አረገው? ለየው ከቤተሰብ። ልክ እንደዚህ አይነት የሚሰራ ከበስተጀርባ ሰይጣን እንደሆነ ልናስተውል እንደሚገባን የሚያስተምር ነው። ሌላ በተጨማሪ ደግሞ የዚህ ሰው የምናደርገው ራቆት አስጌደው ይላል። ራቆት አስጌደው። እኔ ይህን ሳነብ አንድ ወደ አእምሮ የመጣ ምንድን ነው፣ አንዳንድ ጊዜ ሰይጣን ራቆት የሚያስጌደን ጊዜ አለ። ለምሳሌ አሁን ስፖርት እየሰራን ተከሻችን ሰፋ ማለት ጡንቻ ከመጣ በቃ በቦዲ በቲሸርት እንደዛ ሰውን ለመማረግ እንደዛ የምናደርገው ጥረት ከሆነ ከበስተጀርባ ምክንያቱም እኛ የሕያው ያው የእግዚአብሔር ቤተ መቅደስ ነን። በእኛ ማንነት እግዚአብሔር ሊከብርበት እንጂ ሌላው ሊሰናከልበት ወይም ሌላው አትራክት ለማድረግ የምናደርገው መሆን የለበንም። አለባበሳችን ራሱ የተስተካከለ መሆን አለበት። በእህቶች አለባበስ ወንዶች ሊሰናከሉ አይገባም። በወንዶች አለባበስ ሴቶች ሊሰናከሉ አይገባም። ከበስተጀርባ ግን ይህን አይነት አስተሳሰብ በውስጥ የሚያድግ ከሆነ ይሄ እርኩስ መንፈስ ስራ እየሰራ ነው ማለት ነው። በአእምሯችን፣ በእያንዳንዱ ጥንቃቄ ማድረግ እንደሚገባን የሚያሳየን ነው። በዚህ ከታላቁ ተጋድሎ ጋር ያለው ግንኙነት ነው። ምክንያቱም ምንድን ነው የሚለው እንግዲህ ታላቁ ተጋድሎ ማለት በሰዎች ድነት ላይ ነው አይደል? ተጋድሎ በሰዎች ድነት ላይ ነው። ኢየሱስ ይሄ ሰው እንዲድን ነው የሚፈልገው። አጋንንት ደግሞ ታስሮ እንዲቀር ነው የሚፈልገው። ተጋድሎ ይሄ ነው። አሸናፊው ደግሞ ኢየሱስ ነጻ ሲያወጣው እንመለከታለን። ተጋሎ ሰውየው ድነት አገኘ። ለብሶ ልቡ ተመልሶ ነው ያዩት ሰዎቹ። ይሄ ነው ለብሶ ልቡ ተመልሶ ነው። እንደዚህ ነው ሰዎች ልባቸው ሲመለስ፣ ወደ ጌታ ሲመለስ፣ ልብ ወደ ጌታ ሲመለስ፣ አለባበስም ይሁን አይታም ይሁን ሁለንተ ነው ይቀየራል። በቃ ይሄ ሁለንተናችንን የሚቀይር ጌታ አጠገባችን እንዳለ የሚያሳስብን ነው። ከዛ በተጨማሪ ደግሞ ህዝቡ ነው ህዝቡ፣ መጣ መጡ ይህን ሰው አዩ ዞር ብለው ሲያዩ ግን አሳማዎቻቸው የሉ በሰውየው መፈወስ የሚያስደንቅ ነው ግን ንብረታቸው የለም ሰይጣንም ደግሞ መጀመሪያም ታርጌቱ የዘመናት ምኞት ላይ ስናለም ወደ ርያዎቹ እንድንገባ ፍቀድልን ብለው ያሉት በእነዚህ ሰዎች ዘንድ ተቀባይነት እንዳይኖረው ለማድረግ ነበር ተቀባይነት እንዳይኖረው ለማድረግ እንዳይችል ደግሞ ይሄ ሰው የዚህ ሰው መዳን ደግሞ ከአእምሯቸው አይጠፋም ጤናማ ሆኗላ በዛ አካባቢ ማለፍ የማይችሉት ሰው እንዲያልፍ አድርጎታል። ጤንነቱ መልሶለታል። ግን ከብቶቻቸው ማጣት ደግሞ ይህንን አዳኝ በመካከላቸው እያለ ሀብታቸው ምን ያክል እንደያዛቸው እንመለከታለን። አንዳንድ ጊዜ ሀብት ሲመጣ እንደዚህ ነው ያጨልማል። ሀብት ሲመጣ አገልግሎት ያጨልማል፣ መንፈሳዊ ሕይወት ያጨልማል። እግዚአብሔርን ለማገልገል በመሰጠት ያገለግሉ የነበሩ ሀብት ሲመጣ ደግሞ ይቀንሳል። የጸሎት ሕይወት ይቀንሳል፣ ቃሉ የማንበብ ሕይወት ይቀንሳል፣ የማገልገል ይቀንሳል። ያ ቀንሶባቸው ነበር። ያንም ደግሞ እንዲያስቡ እንዲያሰላስሉ የሚያደርግ ነው። አንዳንድ ጊዜ ይሄን የሚያሳስብ ነው። ከዛ በተጨማሪ ደግሞ እንደውም ከሀገሩ ውጣ ነበር የለመኑት። ውጣ፣ አንፈልግም ውጣ አለን ነበር ያለው የህዝቡ ምላሽ ነበር። ከዛ ወደ ታንኳ ሲገባ ደግሞ ይሄ ሰው ከአንተ ጋር ልሂድ ብሎ መጣ። አይ እንደዛ አይሆንም ተልኮ ለሱ የሰጠው ምላሽ ወይም አሁን በተጠየቀው መሰረት የሰጠው ኃላፊነት ነበር። ጌታ ያደረገልህን ሄድና ለቤተሰቦች ንገር ነው ያለው። አሁን ያደረግኩልህን አላለው። እዚህ ላይ ትልቅ ጥንቃቄ ማድረግ አለብን። ጌታ በእኛ ህይወት ሲሰራ እውቅና መስጠት ያለብን ለማን ነው? ለኢየሱስ። ለራሱ ኢየሱስ ደግሞ በእሱ ህይወት የሚሰራ አብን ነበር ያከብር የነበረው በእያንዳንዱ ድርጊት ዘምረን መዝሙራችን ተቀባይነት ሲኖረው፣ አገልግለን አገልግሎታችን ተቀባይነት ሲኖረው ክብሩ ለኢየሱስ ነው መሆን ያለበት ለእሱ ነው መሆን ያለበት። እሱ ደግሞ ጌታ ያደረገልህን ለቤተሰቦቹ ተናገር አለው ከዛ ተመለስ። ኢየሱስ የአካባቢው ሰው ባይፈልገውም ቢያስወጣውም ግን መውጣት የማይቻል እውነት የያዘ ሰው እዛ ወክሎ ተቀምጦ ነበር። ይህን አደራ ተቀብሎ ወደ ሰው ቤተሰቦቹ ሲመልሰው እንመለከታለን። የእግዚአብሔር ጌታ ኢየሱስ ክርስቶስን አባረውታል። ነገር ግን መልእክተኛው ግን እዛ ቀርቷል። ጌታ ኢየሱስ ክርስቶስ ሁ እንዳይም ሰይጣን ወደ ሪያዎቹ ከተተኛሉት ያው እንግዲህ ጌታን እንዳይቀበሉት ነው የተሳካለት መስሎታል ሰይጣን። ነገር ግን ጥሩ የሆነ አንድ አገል የተፈወሰ ህይወቱ የሚመሰክር ሰው ግን ጌታ ኢየሱስ ክርስቶስ ግን እዛ አስቀምጦ ነው የሄደው። እና ሰይጣን ያሸነፈ ይመስላል፣ አላሸነፈም። ጌታ ኢየሱስ ክርስቶስ ይሄዳል፣ መልእክተኛውን ግን አስቀምጦታል እዛ። እና እውነት ነው፣ እናመሰግናለን። ከዚህ ታሪክ ብዙ ነገሮችን ማንሳት እንችላለን። ና ወንድሜ ሊቆዩ ብዙውን ሀሳብ አንስቶታል። ነገር ግን አንድ ነገር ላይ ብቻ ትኩረት ላድርግ። የህዝቡ ምላሽ ግን በጣም ገርሞኛል። እና ክርስቶስ የመጣው ለእነሱ ነው ሳለ ነገር ግን ከሀገራችንና ና ከከተማችን ለቀውጣል ብለው ነበር ሲከራከሩት የነበረው። ና ብዙ ጊዜ ክርስቶስ መስዋዕትነትን የከፈሉ ለእኛ ለመሆኑን ተረድተን ክርስቶስን ከህይወታችን ጋር ለምናደርግባቸው ብዙ አጋጣሚዎች አለ ያስፈልጋል። የተከፈልን ዋጋ ከተረዳን በእያንዳንዱ የህይወታችን ውሳኔዎች ትልቁን ስፍራ መያዝ ያለበት ማን ክርስቶስ ነው መሆን የነበረበት። ነገር ግን ብዙ ጊዜ በቃ አይ በቃ እዚህ ጋር ክርስቶስ አያስፈልገኝም ይሄንን በራሴ አደርገዋለሁ ብለ የምንወስንባቸው ነገሮች አሉና። ነገር ግን በህይወታችን እያንዳንዷ ነገር ከእግዚአብሔር ጋርና ከቅዱስ መንፈሱ ጋር ሳንማከር የምናደርገው አንዳች ነገር መኖር የለበትም። በህይወታችን ይህን ልንለማመድ ያስፈልጋል። ና ክርስቶስ ከእነሱ ጋር መሆኑ ለበረከት መሆኑን ቢረዱ ኑሮ ከአሳማዎቹ በላይ ትልቅ በረከት በህይወታቸው ውስጥ ይመጣ ነበር እና ያን ግን አልተገነዘቡትም። እና ክርስቶስን ውጣ ምድራዊውን ነገር ነበር ትኩረት ዘላለማዊ ህይወት ግን መቀበር ፈቃደኛ እና እኛም ይህንን ክርስቶስን ገሸሽ እንዳናደርገው ትልቁ ላስቀምጥ የፈለግኩት ነጥብ ይህንን ክርስቶስን ከህይወታችን ገሸሽ እንዳናደርገው፣ አታስፈልገንም እንዳንለው ልንጠነቀቅ ያስፈልጋል። ማስፈልጠው ነገር እንዳይኖር እንዳይኖር ከክርስቶስ የሚበልጠው ምን የሚበልጥብን ምንም ነገር ሊኖር አይገባም። መጀመሪያ ቅድሚያ መስጠት ያለብን ለጌታ ክርስቶስ ነው የሚለውን ሀሳብ እዚህ ጋር እንያዝ። Until baby